ማክሰኞ ምሽት ሰኔ 7 2014 ዓ ም የጋቢና ቤ መሰናደው ጀመረ። ለምሽቱ ከያዝናቸው ጥንቅሮች መካከል ኢትዮ ቴሌኮም በ66 ሁለተኛ ደረጃ ትምህርት ቤቶች ውስጥ የከፈታቸው ዲጂታል መማሪያዎች 140 ሺህ የሚሆኑ ተማሪዎችን ያገለግላሉ አለ። ላይብራሪ ውስጥ መጽሐፍ ይኖራሉ፣ ነገር ግን ሁሉም እኛ የምንፈልጋቸው መጽሐፎች እዛ ውስጥ ላይ ይገኙ ይችላሉ። ኢንተርናሽናል የሆኑ የተለያዩ መጽሐፎችን ለማግኘት እንጠቀምበታለን። አንድ ትምህርት ቤት ጎራ ብለን ሁኔታው ምን ይመስላል የሚለውን ቃኝተናል። በሌላ ርዕስ ደግሞ በሰዓሊ በረከት አንዳርግ የተዘጋጀው ከአፈርነት እሳቤ እንውጣ የሚል ሀገራዊ መልእክት ያለው የሸክላ ላይ አውደ ርእይ በመካሄድ ላይ ይገኛል። ኢትዮጵያ አሁን ባለችበት ሁኔታ ከአሁን አሁን ወደቅን ተሰበርን እያለ በስጋት የምንኖርባት አገር ሆናለች። ለዚህም ነው የሰው ልጆች ከአፈርነት እሳቤ እንውጣ የሚለው መልእክት ያዘጋጀ ነው። ይሄ ሲንቀሳቀስ ምን ተሰማች? አውደ ርዕዩን አብረን የምንቃኝ ይሆናል። በሌላ ተመሳሳይ የጥበብ ርዕስ ደግሞ ከአንጋፋዎቹ ቀደምቶቹ መካከል አንዱ የሆነችው አስናቀች ወርቁ ፊልምን የሰራችው ጸሐፊና ደራሲ አስኒ እሷን እንግዳ አድርገናታል። ከእሷ ጋር እናምሻለን። ሌሎች ዘገባዎችም ይኖሩናል። አብራችሁን እንድታምሹ በአክብሮት የምንጋብዛችሁ፣ ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በምስልና ድምፅ ምህንድሰው ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆኑ ነው። ሰላም ጤና ስጥልኝ አድማጭ ተመልካቾቻችን እንደምናምሽታችኋል። ቀጣዩን ሰላሳ ደቂቃ አብራችሁ ታመሹ ዘንድ በአክብሮት እንጋብዛለን። ወደ ዘገባዎቻችን ነው በቀጥታ የምናልፈው። በሰዓሊ በረከት አንዳርጌ የተዘጋጀ ከአፈርነት እሳቤ እንውጣ የሚል ሀገራዊ መልእክት ያለው የሸክላ ላይ ስዕል አውደርኢ በአዲስ አበባ በመካሄድ ላይ ይገኛል። ባለፈው ቅዳሜ የተከፈተው አውደርኢዩ እንስራ በሚል ርዕስ የተዘጋጀ ሲሆን በኢትዮጵያ ለመጀመሪያ ጊዜ በሸክላ ላይ የተሳሉ ስዕሎች ለእይታ የቀረቡበት ነው። በአፍሪካ ደረጃም ቢሆን መሰል የሸክላ ላይ ስዕሎች አውደርኢ የተለመደ እንዳልሆነ የሚገልጸው ሰዓሊው በሸክላ ላይ የጥበብ ስራዎቹ በአሁኑ ወቅት በኢትዮጵያ ያለውን ሀገራዊ ቀውስ ማንፀባረቅ እያንዳንዱ ሰው ለመፍትሄው ምን ማበርከት እንደሚችል ለማመልከት አላማ እንዳለው ገልጿል። ኬኔዲ አባተ አውደርዩ ተከታትሎታል። በሰአሊ ራስ በረከት አንዳርጌ የተዘጋጀ የሸክላ ላይ ስዕል አውደርይ በርካታ የኪነ ጥበብ ባለሙያዎች በተገኙበት በሳፋይር አዲስ ሆቴል ባለፈው ቅዳሜ ሰኔ 4 2014 ዓ.ም ተከፍቷል። በኢትዮጵያ ለመጀመሪያ ጊዜ በተለያዩ የሸክላ ውጤቶች ላይ የተለያዩ መልእክቶችን ያዘሉ ውብ ስዕሎች የተሳሉባቸው የጥበብ ስራዎች የቀረቡበት አውደርዩ እንስራ በሚል ርዕስ የተዘጋጀ ሲሆን ቃሉ ሁለት ትርጓሜዎች ያሉት ነው። አንድም ተነሱ አንስራ፣ ሌላው ደግሞ የሸክላ የሚከላከል አይነት የሆነው እንስራ ነው። ሰአሊ ራስ በረከት በዚህ የስዕል አውደ ርዕይ ማስተላለፍ የፈለገው ከአፈርነት እሳቤ እንውጣ የሚል ወቅታዊ ሀገራዊ መልእክት መሆኑን በመክፈቻው ላይ ለተገኙት ታዳሚያን እንዲህ አብራርቷል። በዚህ ስራዬ ውስጥ የመጨረሻው ትልቁ መልእክት ይሄ ብቻ ነው። በዚህኛው መልእክት ውስጥ ራሳችሁ ማየት ከቻላችሁ መልካም ነው። ለእኔ ዛሬ ኢትዮጵያን እዚህ ጋ ሲምቦል አድርጌ ጠዋት ይችዛ ነች፣ ግንዷ ሀገር ነች፣ ቅርንጫፏ እኛ ነው። በስራ ውስጥ ማየት የምትችሉት ነገር ቢኖር ይሄ ነው። ኢትዮጵያ አሁን ባለችበት ሁኔታ ከአሁን አሁን ወደቅን ተሰበርን እያለ በስጋት የምንኖርባት ሀገር ሆናለች። ለዚህም ነው የሰው ልጆች ኑ ከአፈርነት ሳቢ እንውጣ የሚለው መልዕክት ያዘጋጀ ነው። ይሄ ሲንቀሳቀስ ምን ተሰማችሁ? የሚወቅ የሚሾርት ይመስላል አይደለም? ዛሬ እንደዚህ አይነት ስጋት የምንኖረው በምን ምክንያት ነው ብለን ስናስብ ራሳችንን ባለመፈተሽ የኔን አንደኛ የእናንተ ሁለተኛ የእናንተ ሁለተኛ የኔን አንደኛ እያደረጋችሁ የራሳችንን ብቻ እያስመልጥ መኖር ስለጀመር ነው። ማብራሪያውን የቀጠለው ሰዓሊው በሸክላ ላይ የጥበብ ስራዎቹ ማስተላለፍ የፈለገውን መልዕክት በሌላ መልክም ይገልጻል። ይህ ሸክላ እንደምታዩት በጣም የተዋለ የአማረ ሸክላ ነው። አ እንደዚህ የምታዩት ይሄ ውብ የሆነ ነገር ነው አለ። እ ሁላችሁ ምንድን ነው? ያምራል አይደለም? አያችሁት ህይወት ይሄ ነው። ይሄ ምን ሆነው? አያችሁት ሀገር ማለት ይሄ ነው። እንዲህ የሚያምር እንዲህ ውብ የሆነ ግን እየሰበር የምንኖረው ሀገር ሁላችሁም እራሳችሁ ማየት ያቃታችሁ። ስለዚህ ሁሉም አንቂ፣ ሁሉም አክቲቪስት፣ ሁሉም ተናጋሪ፣ ሁሉም አንደኛ፣ ሁሉም የራሱ ጎጥና የራሱ ብሄር ብቻ ትልቁ ሀሳብ የሰው ልጆች ኑ ከዘረኝነትና ከጎጠኝነት የወጣ ሀሳብ እናራቱ። ሰውነት ይንገስባችሁ፣ አሸብርቆ ደምቆ እንደ ፀሐይ ተውቡና ጊጡ። የምናይ የዛሬው አበባው ገላችን ነገ አፈር ቀለብ ነው ስጋችን። ምንም ብንጓጓለት ብንስገበገብላ ከ218 ሸክላዎች በላይ ኮሌክት ተደርገው በነዛ ስዕል የተሰራባቸው ኤግዚቢሽን ያላችሁት በተጨማሪ 48 የካንቫስ ፔይንቲንጎች አሉ። በዚህ ስራ ዋናውና ትልቁ መልእክቴ የሰው ልጆች ኑ ከአፈርነት ሕሳቤ እንውጣ የሚል መልእክት ያለው የስዕል ኤግዚቢሽን ነው። አንደኛ የሰው ልጆች መነሻችን አፈር ነው፣ መድረሻችንም ደግሞ አፈር ነው። ስለዚህ የሰው ልጆች መነሻችንና መድረሻችን አፈር ከሆነ ለምንድነው እንዲህ በዘረኝነትና በጎጠኝነት ጠበን ሀገር ምናስቸግር ብዬ አስባለሁ። ሌላው ነገር ደግሞ መጪውና ቀጣይ ትውልድ የምናስረክበው ሀገርስ ምንድነው ብሎ ራስ መጠየቅ ያስፈልጋል ብዬ ስለማስብ ይህንን ኮንሴፕት በዋነኝነት የያዘ ነው። በሁለተኛ ደረጃ ደግሞ አገራችን ላይ ያሉ ባህላዊ መገልገያ ቁስ ከሆነ ነገር ውስጥ አንዱ ሸክላ ነው። ነገር ግን የሸክላ ሰራተኞቻችንን የምናወጣላቸው ስም ከማህበራዊ ሕይወት እንዲገለሉ አድርጓቸው አደረጅም ማመታት ይህ ችግር አሁንም በደንብ የተቀረፈ አይደለም። ስለዚህ ከዚህ ጋር ተያይዞ የሸክላ ጥበበኛ ወይም ደግሞ ሰራተኞችን ማክበርን መልእክት ያዘ የሸክላ ላይ ኤግዚቢሽን ነበር ማለት ነው። የሸክላ ስራ ባለሙያ የሆኑት ወይዘሮ አይናለም በየነ በስዕል አውደ ርዕይ መክፈቻ ላይ ተገኝተው የእጃቸው ውጤት በሆኑ ቁሶች ላይ ያረፉ የጥበብ ስራዎችን ከጎበኙት መካከል ናቸው። እኔ መለጽ ይከብደኛል ይህን ነገር ለመናገር ና አንደኛ በእኛ እጅ ጥበብ የተሰራ ሸክላዎችን እንደዚህ አምረውና ተውበው ማየቴ በራሱ ለእኔ ትልቅ ነገር ነው። ለምን ማንኛችንም ቢሆን እኛ ባላመረት ነው ምርት የሚጠቀም የለም። እኛ እናት በፈተለችው ፈትል አምረን እኛ በሰራነው ሸክላ በልተን ስማችን ሌላ መሆኑ ሕመም አለው። በረከትም ይህንን መሰረት አድርጎ ነው የተነሳው። አዎ፣ አፈርነን አፈርነንና ወደ አፈርነን የምንመለሰው የምናመርተውም አፈር ነው። ስለዚህ ይሄን ነገር ቢቀረፍ ለእኛ ትልቅ ሞራልም ድጋፍም ይሆነናል። እንደዚህ መጥተው አይዟችሁ በምንባል ሰዓት እውነት ይነግለ እኔ በራሴ በጣም ትልቅ ሞራል ነው የሚሰማኝ። ነገ በቃ ትልቅ ደረጃ ላይ መድረስና ማስበው በቃ የምሰራው ጥበብ እንደዚህ ያምራል፣ እንደዚህ ማመርተው ምርት እንዲያምርልኛል ብዬ እስከ ማለት ደረጃ ደርሻለሁ ና በጣም እጅግ እጅግ በጣም ደስተኛ ነኝ። በጣም ነው በረከት ላመሰግን የምንፈልገው። ሌላው የአውደርዩ ጎብኚ አቶ መርከቡ ኃይሌም አስተያየታቸውን ሰጥተውናል። እንግዲህ ዛሬ የራስ በረከት በሸክላ ላይ የተሰሩ ውብ እና ትልቅ መልእክት ያላቸውን የስዕል ኤግዚቢሽን አይተናል። እንግዲህ ይሄ ስባሪ ሸክላ ይሄ በሰው ይመሰላል። ሰው ከአፈር ነው የተሰሩ አፈር ነን። ዛሬ ሰው በተለያየ መንገድ ቦጡስ ገብቷል፣ ከሰውነት እየወጣ ነው። መጨረሻችን ግን ልክ እንደዚህ ሸክላ ሙሉ ሸክላ ነበር፣ ተሰብሯል። ስንሰበር መጨረሻችንም አፈር ነን። ስለዚህ ቁም ብለን እንደ ሰውኛ ሰው ነው አገራችን እናስብ፣ ኢትዮጵያ እናስብ። አንድ አገር ነች ያለች እና ትልቅ መልእክት ያለው ነው። ሁሉም ሰው መጥቶ ቢያዩ ብዙ መልእክት፣ ብዙ እውቀት አግኝቶበት ይሄዳል ማለት ነው። ወጣቱ ሰዓሊ ራስ በረከት አንዳርጌ በሸክላ ላይ ስዕሎቹ ያዘጋጀው ይህ አውደሬ 59ኛ የስዕል አውደርዩ ነው። በወጣትነት እድሜው እንዴት በዚህ ቁጥር ላይ አውደርዮችን ሊያዘጋጅ ቻለ? ምላሽ አለው። እድሜ 34 አመት ላይ ነው። አሁን ሐምሌ 16 35ኛ ይይዛለሁ። በዚህ እድሜ ውስጥ እየሰራሁት ያለው ታይ ነው፣ ከአቅም በላይ ነው። 59 ጊዜ ኤግዚቢሽን ማቅረብ ለብዙ ሰዎች ጥያቄ ሆኗል። ለምሳሌ አሁን በዚህ አመት ሶስተኛ ይሄ ኤግዚቢሽን ነው። አሁን 60ኛ ኤግዚቢሽን ደግሞ በዚህ አመት ነው አሁን የምንቀጥለው። ይሄ መቼ ማለት ነው? ለአዲስ አመት መግቢያ ላይ እሱን አደርጋለሁ። ቀጣይ ደግሞ በተመሳሳይ ሁኔታ በአዲስ አመት አምስት ኤግዚቢሽን የማቅረብ ዝግጅት ላይ ያለው 2015 ላይ ማለት ነው። እና ሰው ጊዜውን በአግባቡ ጠቀም ከሆነ ይናት ምንም የማይደረግ ነገር የለምና የስዕል ኤግዚቢሽኖችን በእንደዚህ አይነት ሁኔታ እያካሄድኩ ነው የመጠውትኝ ብዙ ሰው የራሱን ኤነርጂ ስለሚያይ ወይም የራሱን ስንፍና ስለሚያይ ሁሉንም ሰው በዛ እይታ የሚያይ ሰውም አለና በዚሁ አጋጣሚ ሰነፍ አይደለሁም አንዱ መልእክቴ ነው። በብርታት ነው የምሰራው። እግዚአብሔር ምርጥ የሆነ ኤነርጂ ሰጥቶኛል። በዛ ኤነርጂ ውስጥ ነው ስራዎችን እየሰሩ ያለው። ባለፈው ቅዳሜ በሳፋይር አዲስ ሆቴል የተከፈተው የሸክላ ላይ ስዕል አውደ ርዕይ ለአራት ቀናት ለተመልካች ክፍት ሆኖ የሚቆይ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ጋቢና ቬ ጋር ናችሁ። በመቀጠል ደግሞ ከአንጋፋዎቹ መካከል አንዷ ስለሆነች አርቲስት እናነሳለን። የሙዚቃ ሰው ናት፣ ዳንሰኛ ናት። እንዲሁም ደግሞ በፋሽን እንዲሁም ባለባበሷ ትታወቃለች። አስናቀች ወርቁ አስኔ የተሰኘውን ዘጋቢ ፊልም ከሰራችው የፎቶግራፍና የፊልም ጥበብ ባለሙያ ሬቸል ሳሙኤል ጋር ቆይታ አድርጌ ስለ ፊልሙ እንዲሁም ደግሞ አስናቀች ወርቁ ከተነጋገር ነው ውስጥ ጥቂቱን ትከታተሉት ዘንድ ጋብዛለሁ። በኢትዮጵያ የኪነ ጥበብ ታሪክ ውስጥ ከቀደሙት መካከል ስሟ ይነሳል። የክራሯ እመቤት አስናቀች ወርቁ። አስናቀች እንዲህ እንዳሁኑ ዘመን ሳይሰለጥን ቀድሞ ከተራመዱ ሴቶች መካከል እንደሆነች ይነገርላታል። ይህች ሴት የመጀመሪያዋ ኢትዮጵያዊት ሴት ተዋናይትም ናት። በዳንስና ውዝዋዜም ቢሆን ስሟ ቀድሞ ይጠራል። ታዲያ የኖረችበት ዘመን ከመገናኛ ብዙሃን አይን ትንሽ ራቅ ያለ ነበር። እናም ብዙዎቹ ታሪኮቿና ስራዎቿ በበቂ ሁኔታ አልተዘገቡም። በህይወት ዘመኗ ማብቂያ ላይ ታዲያ የፎቶግራፍ ባለሙያዋ አቼል ሳሙኤል በድንገተኛ አጋጣሚ ከአስናቀች ወርቅ ጋር በመገናኘቷ ዘጋቢ ፊልሟን ልትሰራ ችላለች። ሎስ አንጅለስ ነበርኩ ነው ከባለቤቴ ጋር እና አንድ ቀን ከሲዲዋን ባለቤቴ ይዞት ሲዲዋን ላጫውት ብሎ ሮጦ ያስገባና ያጫውታ። ሳሎን ቤት ነበር ማታ ነበር ሲለኝ ሚቢ ሁለት ሶስት አራት ዓመቴ ያለሁኝ ትዝታ መጣብኝ እና ምንድነው ሰ ክራሯን ብላክንዋይት ክራሯን ይዛ ተራራና ጋራ ምናምን ሆኖ ክራሯን ተጫወታ። ልብሷን አብሻ፣ ቀንሷን ለብሳ ፊቷን እንደዚህ በቃ የምታደርገው ነገር ነበራት። እና ስትጫወቱ ያንን ክራር በጣም የተሰማኝ ትንሽ የተሰማኝ ስለ እች ሴትዮ ማን ናት እንግዲህ ታይሽ ሁለት ሶስት አራት ዓመት ከዛ በላይ ከአራት ዓመት በላይ አልሆነም። ወደድኳት የዛ ሰዓት እና ያኔ የወደድኳት አሁን ይሄ ልጅ ስሰማክ እንደገና ያቺን ስታመጣ፣ ከወር በኋላ ኢትዮጵያ እንሄዳለን። እራት እየበናል ከጓደኞቻችን ጋር ሬዲዮ ሬስቶራንት፣ ያጫወታለ ሬዲዮ ይሁን አላውቅም፣ ብቻ ያጫውታታል፣ እንሰማለን። ውይ አስናቀች ይችላለች፣ ስወዳት እኮ ስል አለችኮ ብለው እናስተዋውቅሽ ይሉኛል። ዛ አብረ የሚበላቸው ሰዎች አው አስተዋውቁ አለች። እንዴ ስራች ወዲያው ብርቱካን እና ሙዝጋ ሻለሙ አጋ ናቸው ይዘው የሚሄዱት ቤቷ ትልቅ ሰው ናቸው፣ በገና ሚጫወት ነ እሳቸው ይዘው ይሄዳሉ። ቤታ ቤቷ ብርቱካን እና ሙዝጋ ከስተን እዚ ለኛ በጣም ደስ ይል ነበረ። ስንገባ ደነገጥኩ። እንግዲህ ጭንቅላት ላያለችው የዛቸው ትንሽ ልጅ ጭቅላት ያስናቀችው ቪዲዮ ነው የሚታይ ማስታወሰው ስለና ቅጥፋ ስገባ አልኩኝ። ሁለት ክፍል ምስኪን ቤት አልጋ ላይ ሰውነቷ ሽንቅቅ ብሎ እጇ ተሳስሯል። ሮመቶይድ አርተራይተስ የሚባል ነበረ የያዛት እንደ ቁርጥማት ነው እና በጣም ኤክስትሪም ሲሆን በጣም ይይዝሻል እና ይዟት አለ እግሯት አጥፏል፣ እጇት አጥፏል። እና እንግዲህ ማሰበው ያችን ሴትዮ ነው። እንግዲህ ማጅን ያችን ቆንጅዬ ነው ማሰበ። ስመጣ ደመገጥኩኝ። ከዛ በኋላ ቁጫ ልተባለን ቁጫለን አስናቀች እያልኩኝ ጨበጥኳት። እንዴት ነሽ አልኳት። ይህ ድንጋጤ የሚገርምሽ ነገር ሁለት ደቂቃ ሶስት ደቂቃ ማለፈጅብ ጨዋታ መጣ። እሺ ግን ጨዋታ ተመጀመር በፊት የምን አልኳት፣ ፊልምሽን መስራት እፈልጋለሁ አልኳት። ዝም ማለት ዝም። ጨዋታ ተቀጠለ። ሁለት ሰዓት ቆየን። ምስኪ ተከፈተ። የድሮ ታሪክ መዋል ተጀመረ። እንግዲህ ይተዋወቃሉ፣ ትልቅ ሰዎች ናቸው። እንግዲህ እነሱ እዛ እዛ እያሉ ሳት መጣ፣ ጨዋታ መጣ። ደስ ይላል መቼም አነጋገራቸው። ከዛ በኋላ ከሁለት ሰዓት በኋላ መሽቷል። አሁን መቼ አለች በዚህ መሰል አጋጣሚ ድንገት የተጀመረው የአስናቀች ወርቁ ዘጋቢ ፊልም ለመጠናቀቅ አራት ዓመታትን ፈጅቷል። ታዲያ ለሬቼል አስናቀች አንድ ዘጋቢ ፊልም ላይ ታሪኳ መስፈር ያለበት አንጋፋ ሴት ብቻም አይደለችም። የአስናቀች የሕይወት መንገድ ሬቼል የራሷን የሕይወት መስመር እንድትገመግም እንዲሁም እንድትቀይር አድርጓታል። የሴት ነጻነትን የሴትን ፍላጎት ሴቶች ስንባል ነው ሁሉ ጊዜ ማማር፣ ቁንጅና። ከዛም ደግሞ ገፋ ብሎ ሴቶች ቲያትር ውስጥ ያልገቡበት ሰዓት አይገባቸው ራሷን ሆና እኔ ሴት ነኝ እምነቷን ይዛ ከማንም አላስም በማለት የገባች እና የዛም ዘመን በጣም ፋሽነብል ያደረገች ኮንፊደንስ የነብ ይሞላች እርግጠኝነት ይዛ የተራመደች ሴት ናት እና ክራራን ይዛ ስትጫወት አይበታል። ገብሽ ሁለት ሶስት ዓመት እያለው ነው ይናት አወቁት። የግዴታ ማውራትም አልነበረት እሷን ለማወቅ እኔ ፐርሰናል ነገር ምን እንደሆነ ለእኔ አስናቀች፣ ይህን ነገር ስትናገር እኔን ውስጤ እንድጠይቅ አደረገ። እኔ ኢትዮጵያ ውስጥ መልሽ እንድመጣ አስናቀች፣ ለእኔ ትልቅ ሶት አስመተኛለች። እሷን ውደድ አገሪ እንድወድ ካልቸሩን እንድወድ ስነ ጥበቡን እንድወድ እሷን ጋር ተመልሼ ስመጣና እሷን ማንነቷን ስጠይቅ እኔ ማንነት እንድጠይቅ አደረገው አስናቀች ወርቁ። በቀደሙት ወንድ የቲያትር ባለሙያዎች ወደ ቲያትር ቤት እንድትመጣና እንደውን ከተጋበዘች በኋላ የሚሰጧትን ገጸ ባህሪዎች አሳምሮ በመጫወት በውዝዋዜና ለየት ያሉ ዘመናዊ ልብሶችን አሰፍቶ በመልበስ እንዲሁም ሀሳቧንና ፍቅሯን በግልጽ ፊት ለፊት በመናገር ለየት ባለ ስብዕናዋ ትታወቃለች። ከዚህ ሁሉ በተጨማሪ ግን አስናቀች ከክራሯ ጋር ባላት ቁርኝትና እንደ ኢየሩሳሌምን በመሳሰሉ ዘፈኖቿ ነጥራ ትወጣለች። ክራሯን ስትናገር በሱኒን የገዛሁት ነው እና ክራሯን ለእሷ ምንድነው መሰለሽ ፊሊንጓን የምትናገርበት ነው ሽን ሐዘኗን ወይ ፍቅር ስትይዛት ወይ አንድ ነገር ከልቧ ማውጣት ስትፈልግ እና ክራሯን ይዛ ቁጭ ብላ ቤቷ ገብታ እና የዛን ሰዓት ስጠይቂ፣ አባ ባልደረቦቿ ስጠይቂ በቃ ኦልሞስት ለእነሱ ደስታ ነው። ምክንያቱም ክራሯን ያዘች ማለት በቃ አንድ ነገር ሊፈጣል ነው፣ አንድ ነገሩ ፍቅር ይዟታል ወይም ሙዶ፣ አንድ ነገሩ ወይ አንድ ሰው ጋጣልታለች ሆነ ነገር። ስለዚህ ዳሳት የሚወጣው ማጂክ ደስ የሚለው ፍጥረት፣ ምትፈጥራቸው ነገሮች አሪፍ ነው በማለት በቃ ሰው ሁሉ ስብስብ ይላል። አስናቀች ወርቁ በኖረችበት ዘመን ላይ ብቻ ሳይሆን ካለፈችም በኋላ እንደተወደደች ያለች በስራዋ ሕያው ስትሆን በዘጋቢው ፊልም ላይ በሰጠችው ቃል እሷና የዘመን እኩዮቿ ህይወታቸው በኪነ ጥበብ ፍቅር የተነደፈ ከገንዘብ ይልቅም በህዝብ ፍቅርና ክብር የታጀበ እንደነበር ገልጻለች። ተዝናና፣ አበድን፣ ከነፍን፣ ወደድን፣ ተወደድን። ከዚህ በኋላ ምን ይመጣል ይመጣ አይቆጨኝ። የአስናቀች ወርቁ ታሪክ ላይ የሚያጠነጥነው አስኒ የተሰኘው ዘጋቢ ፊልም ቪሚዮ በተሰኘው መተግበሪያ ላይ መከራየት የሚቻልበት አማራጭ ቀርቧል። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በተከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የአዲሱ ትውልድ ድምፅ ናዶ ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ኢትዮ ቴሌኮም በ6 ሁለተኛ ደረጃ ትምህርት ቤቶች ውስጥ የከፈታቸው ዲጂታል መማሪያ ማዕከላት 140 የሚሆኑ ተማሪዎችን ተጠቃሚ እንደሚያደርጉ ገልጿል። በተለያዩ ከተሞች ውስጥ የተቋቋሙት እነዚህ ማዕከላት ስለሚሰጡት ተጨማሪ እገዛ ይበልጠ መረዳት ታዲያ ገብረ ሚካኤል ገብረ መድህን ወደ አንድ ትምህርት ቤት ጎራ ብሏል። በኢቴ ገመን አዳሪ ሁለተኛ ደረጃ ትምህርት ቤት በተከፈተው የዲጂታል መማር ማዕከል ውስጥ ካገኝናቸው ተማሪዎች አንዷ የሆነችው መና ተስፋዬ ፕሮጀክቱ ያመጣውን ጥቅም እንዲህ ትገልጸዋለች። ብዙ ነገሮችን መስራት እንድንችል፣ ሀገራችን የሚጠቅሙ ትምህርት ቤታችን የሚጠቅሙ አካባቢያችን ላይ የምናያቸውን ትንሽ ፕሮብሌሞች መፍታት የሚችሉ ነገሮችን እንሰራ ያደርጋል። ዲጂታል በሆነ ነገር ታግዘን ትምህርታችን እንድናስገኝ ስለሚረዳ ትልቅ አስተዋጽኦ አለው። ሌላኛዋ ተጠቃሚ መዓዛ አበባ በበኩሏ የዲጂታል ማዕከሉ ተማሪዎችን ለቴክኖሎጂ የበለጠ ቅርብ እንደሚያደርጋቸውና የፈጠራት ችሎታቸውን ለማሳደግ እንደሚያግዛቸው ትናገራለች። ተማሪዎች እንደመሆናችን መጠን የተለያዩ ነገሮችን ክሬት ማድረግ እንፈልጋለን። ስለተለያዩ ነገሮች ማወቅ እንፈልጋለን። በአሁኑ ሰዓት በጣም ቴክኖሎጂ እየተስፋፋበት ያለበት ጊዜ ነው። ስለዚህ ራሳችንም ከቴክኖሎጂ ጋር ለማስኬድ ትልቅ የሆነ ጥቅም አላቸው ማለት ነው። የእቴጌ መነን አዳሪ ሁለተኛ ደረጃ ትምህርት ቤት የአይሲቲ መምህር የሆኑት አማኑኤል እንደሻው የዲጂታል ማዕከሉ ተማሪዎች ጊዜያቸውን በአግባቡ የሚጠቀሙበትና ለትምህርት አጋዥ የሆኑ ተጨማሪ መረጃዎች የሚያገኙበት እንደሆነ ይናገራሉ። በተጨማሪ ሰዓት ልጆች ከትምህርታቸው ውጪ በማታ አገልግሎትም እና ከአስር ሰዓት በኋላ ደግሞ እስከ የሚፈልጉት ሰዓት ድረስ ልጆች የሚሰጣቸውን አሳይመንቶች፣ የሚሰጣቸውን የትምህርት አይነቶች፣ የሚሰጣቸውን አዳዲስ ኮዶች እና አዳዲስ ፕሮግራሞች መስራት ሲፈልጉ ቴክኖሎጂን ተጠቅሞ መስራት እንዲ የሚያደርጋቸው ነገር ነው። ኢትዮ ቴሌኮም እነዚህን ዲጂታል የመማሪያ ማዕከላት ለማቋቋም ከ45 ሚሊዮን ብር በላይ ወጪ ያደረገ ሲሆን ሁሉም አስፈላጊ የሆኑ መገልገያዎችና ቁሳቁሶች እንደተሟሉላቸው የኢትዮ ቴሌኮም የኮሚኒኬሽን ኃላፊ አቶ መሳይ ውብሸት ለአሜሪካ ድምፅ ተናግረዋል። የተለያዩ ፋሲሊቲዎች አሏቸው፣ ኮምፒውተሮች ፕሪንተሮች ለዛ ደግሞ መጠቀም እንዲችሉ ደግሞ የሚያስፈልጉ ወንበርና ጠረጴዛዎች፣ በዋነኛነት ደግሞ ለእያንዳንዱ ሴንተር ደግሞ 11 ሜጋቢት ፐር ሰከንድ የሆነ ፊክስድ ብሮድባንድ ኢንተርኔት አላቸው ማለት ነው። በዲጂታል ማዕከሉ ባለው ፈጣንና ያልተገደበ የኢንተርኔት አገልግሎት በመጠቀም ለትምህርት አጋዥ የሆኑ መረጃዎችንና ተጨማሪ የኦንላይን መጽሐፍትን ማንበብ እንደሚችሉ ተማሪዎቹ ይገልጻሉ። ላይብራሪ ውስጥ መጽሐፍ ይኖራሉ፣ ነገር ግን ሁሉም እኛ የምንፈልጋቸው መጽሐፎች እዛ ውስጥ ላይ ይገኙ ይችላሉ። ኢንተርናሽናል የሆኑ የተለያዩ መጽሐፎችን ለማግኘት እንጠቀምበታለን። አስተማሪዎች ክላስ ውስጥ ከሚሰጡ በተጨማሪ ወይም ከሀገራችን ካሪኩለም በተጨማሪ ማወቅ የምንፈልጋቸው ነገሮች ተጨማሪ ነገሮችን ለማግኘት እንደዚህ መጽሐፎችን በቀላሉ አክሰስ ስለሚሆኑልን ማንበብ እንችላለን። አስተማሪዎችም ከተለያዩ ከኦንላይን በኦንላይን በመታገዝ የተለያዩ ነገሮችን ጨማምረው ይሰጡናል። እኛ ልጅ በዛው ልክ በጣም እየጨመረ ይሄዳል ማለት ነው። አስተማሪዎቻችን በነጻነት የሆነ አክሰስ እንዳለን ስለሚያውቁ እንደዚህ አይነት መጽሐፍ አንብቡ ብለው ፈር ያደርጉልናል። የመማር ማስተማር ሂደቱን ይለጥ አክቲቭ ያደርገዋል። በትምህርት ቤቶች ዲጂታል የመማሪያ ማዕከላትን ማቋቋም ተቋሙ ሀገራዊ ኃላፊነቱን ለመወጣት ከሚያከናውናቸው ፕሮጀክቶች አንዱ እንደሆነ የሚገልጹት አቶ መሳይ ውብሸት የፕሮጀክቱ ዓላማም ተማሪዎችን ለዲጂታል ዓለሙ ማዘጋጀትና መረጃ አቅርቦት እንዲያገኙ ማስቻል ነው ብለዋል። ተማሪዎቻችን በነኚህ ማዕከላት ውስጥ በመገኘት የኢንፎርሜሽን አክሰስ እንዲኖራቸው ፕላስ ይህንን ኢኒሽቲቭ ስንወስድ የዲጂታል ዲቫይዱ ወይም በዲጂታሉ አለም ላይ ያለውን ልዩነት ክፍተት ከማጥበብ አንጻር ተማሪዎቻችን የመረጃ አቅርቦት እንዲያገኙ ማስቻል ነው ትልቁ አላማ። ይሄ መረጃ ተማሪዎቻችን ከሌሎች አለማት ጋር የሌላ አለም ተማሪዎች ወይም ደግሞ በሌላው ኮንቲኔንት ላይ ያሉ ተማሪዎች የሚያገኟቸውን መረጃዎች በቅርበት ማግኘት እንዲችሉ በሚማሩባቸው ሰብጀክቶች ዙሪያ በተለያዩ ተሞክሮም በሚፈልጉ ነገሮች ላይ፣ የቢዝነስ አይዲያዎች ላይ፣ የፈጠራ ስራዎች ላይ የበለጠ ተነሳሽነት ኖሯቸው የሚፈልጉትን መረጃ አግኝተዋል መስራት፣ መሻሻል፣ መለወጥ እንዲችሉ ማስጫን የሚሆነው ማለት ነው። የዲጂታል ማዕከላቱ ተማሪዎች በዲጂታል ቴክኖሎጂ የተደገፈ ትምህርት እንዲያገኙ ከማገዛቸውም በላይ በትምህርት ቤቶች ያለውን የኮምፒውተር እጥረት በመቅረፍ ለተማሪዎች ተግባር ተኮር የሆነ ትምህርት ለመስጠትና ፕሮግራሞችንም ለመፍጠር እንደሚያስችሉ ይታመናል። እንደሚታውቀው አዳሪ ትምህርት ቤት ውስጥ ነው ያለነው። ብዙ ነገር መፍጠር እንዲችሉ አእምሮች ናቸው ያሉት ዚህ ትምህርት ቤት ነው። እንደዚህ አይነት ቴክኖሎጂ በቀረብን ቁጥር ደግሞ ብዙ ነገሮችን መፍጠር እንችላለን፣ ብዙ ነገሮችን መስራት እንችላለን። ተማሪዎችም ያላቸውን ፍላጎት ለማውጣት እድሉን አላገኙም። አሁን ግን እንደዚህ አይነት አክሰስ በሚኖርበት ጊዜ ቅርብ ነው፣ ፍላጎቱ ካላቸው መስራት ይችላሉ። ስለዚህ በዚህ ረገድ በጣም ይጠቅማል። እነዚህን ተጠቅመን የተለያዩ አፖችን ክሬት ለማድረግ ሊሆን ይችላል፣ የተለያዩ ቪዲዮዎችን ለማየት እነዚህ ኮምፒውተሮች ለተማሪዎች በጣም ትልቅ ፋይዳ አላቸው ማለት ነው። በሚፈልጉት የእውቀት ዘርፍ እንዲሰማሩ ያደርጋቸዋል። ለምሳሌ በአርቲፊሻል ኢንተለጀንስ ሊሆን ይችላል፣ በፕሮግራሚንግ ሊሆን ይችላል፣ በኮዲንግ ሊሆን ይችላል። የተለያዩ ኮዶችን፣ ሶርስ ኮዶችን እየተጠቀሙ ከኢንተርኔት ላይ በመተጋገዝ መጽሐፎችን በማውረድ ፕሮግራሞችን መስራት እንዲችሉ ይህ ላይብረሪ ይጠቅመናል ማለት ነው ኢትዮ ቴሌኮም የትምህርት ዘርፉን በቴክኖሎጂ ለማገዝ ወደፊትም የተለያዩ ስራዎችን ለማከናወን እቅድ እንዳለው አቶ መሳይ ውብሸት ተናግረዋል። አሁን መነሻችን ነው። ህልማችን በጣም ሰፊ ነው። በነገራችን ላይ እንዳልኩ የስማርት ለርኒንግ ሴንተር ለማድረግ ነው ፕላናችን እዛ ቦታ ላይ እና የኤክስፓንሽን ስራዎች በቀጣይነት ፕላን እያደረግን በጀት እያደረግን የምንሰራባቸው ነው የሚሆነው። እውቀትን ማግኘት መካፈል የሚችሉባቸውን ሁኔታዎች እናመቻቻለን። ፕላስ ደግሞ ተጨማሪ ለዚያን ሊያግዙ የሚችሉ የኢቡኮችን ሪሶርሶችን አቬ እናደርጋለን። ከዛ ደግሞ ይህንንም ደግሞ የስማርት ክላሱን ሊያግዙ የሚችሉ የቨርቹዋሊ ተማሪዎች እኩል ሆነው ከሌሎች ዓለም ጋር የሚፈልጓቸውን እውቀቶች መካፈል የሚችሉ ሪሞት ላይ የሚሰጡ የትምህርት ፕላትፎርሞችንም ትምህርት መስጫ ፕላትፎርሞችንም አብሮ የያዘ እንዲሆን አድርገን ለማስፋት ነው እንግዲህ ፕላን እያደረገን ያለ ነው። ኢትዮ ቴሌኮም የዲጂታል መማሪያ ማዕከላት ከከፈተላቸው 66 ትምህርት ቤቶች መካከል 18ቱ በአዲስ አበባ ሲሆኑ አርባ ስምንቱ ደግሞ በተለያዩ ክልሎች ይገኛሉ። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የዩናይትድ ስቴትስ ፌዴራል መንግስት የፍትህ መረጃ ቢሮ ባለፈው አመት እንደ አውሮፓን አቆጣጠር 2011 ያወጣው ሪፖርት እንደሚያመላክተው በተደጋጋሚ ወንጀል በመፈጸም እየተፈረደባቸው እስር ቤት የሚገቡ ሰዎች ቁጥር ከ2005 ዓ.ም ወዲህ እየቀነሰ መጥቷል። የኢርፋን ኢህሳን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች። ሳሂ ሻባዝ ከእስር ቤት እንደወጣ ተቸግሮ ነበር። እንዲህ ሲል ያስረዳል። በጆርጂያ እስር ቤት ብዙ ጊዜ ቆይተ ከወጣ የምትሄድበት ቦታ ማግኘት በጣም ነው የሚያስቸግረው። ሻባዝ ኢነር ሲቲ ሙስሊም አክሽን ኔትወርክ በምህፃሩ ኢማን በተባለ ድርጅት አማካይነት እርዳሃ አገኘ። ይህ ድርጅት ነጮች ያልሆኑ የተገፉ ማኅበረሰቦችን ኑሮ ለማሻሻል የሚሰራ ነው። ዓላማው ትርፍ ማግኘት ያልሆነው ይህ ድርጅት እንደ አውሮፓውያን አቆጣጠር በ1997 ዓ ም ኢሊኖ ቺካጎ ከተማ ሳውት ሳይድ የሚባለው አካባቢ የተመሰረተ ሲሆን በ2016 ጆርጂያዋ አትላንታ ከተማ ውስጥ ቅርንጫፍ ቢሮውን ከፈተ። ከሚያካሂዳቸው ዋና ዋና መርሃ ግብሮች መካከል አንዱ ታዲያ ታስረው የቆዩ ሰዎችና ለችግር ተጋላጭ የሆኑ ወጣቶችን አካላዊ፣ ስነ ልቦናዊና መንፈሳዊ ደህንነታቸውን ሁሉ በሚያካትት መንገድ መርዳት መሆኑን የኢማን ምክትል ዳይሬክተር ማንሶል ሳብሪ እንዲህ ሲሉ ያስረዳሉ። በግሪን ሪኤንትሪ ፕሮግራማችን የምናደርገው እስር ቤት ቆይተው የሚወጡ ሰዎች ተገቢውን የመኖሪያ ቦታ አግኝተው ኑሯቸውን መጀመር የሚችሉበትን መሰረት የማስያዝ ስራ እንሰራለን። ከዚያ ደግሞ የስራ ስልጠና እንሰጣቸዋለን። የምንሰጣቸው ስልጠና በግንባታ ዘርፍ ላይ የሚያተኩር ነው። ኢማን በአረብኛ ሃይማኖት እምነት ማለት ነው። የድርጅት ታዲያ እዚህ ደቡብ ምዕራባዊ አትላንታ ከተማ ውስጥ ማርቲን ሉተር ኪንግ ድራይቭ ጎዳና ላይ እንደሚታየው እምነትን ወደ ድርጊት ተቀይሮ በመሳት ላይ ነው። የኢማን ምክትል ስራ አስኪያጅ ማንሱር ሳብሪ እንደገና፣ አሰላሙ አሌይኩም ወደ ኢማን ግሪን ሪኤንትሪ መንደር እንኳን በደህና መጣችሁ። በእስር ላይ ቆይተው የሚወጡ ሰዎች በእነዚህ በአረንጓዴዎቹ በሮች ወደ አዲሱ ህይወታቸው ይሻገራሉ። የኢማን ምክትል ዳይሬክተር እንደሚያስረዱት ኢት ቴክስ ኤ ቪሌጅ ቱ ሬዝ ቻይልድ ልጅን የመንደሩ ሰው ሁሉ አብሮ ነው የሚያሳድገው በሚለው አፍሪካዊ ብሂል መሰረት ደህንነታቸው ተጠብቆና ከአቅማቸው ጋር ተመጣጣኝ ሆነው በተዘጋጀ መኖሪያ እርስ በርሳቸው እየተረዳዱ የሚኖሩበት ድባብ ይፈጥርላቸዋል። ኢማን ከሶስት ዓመታት በፊት አንድ አሮጌ የመኖሪያ ህንፃ ገዝቶ በወደፊት ነዋሪዎች እርዳታ በአዲስ መልክ አድሶ ከወህኒ ቤት ለሚወጡ ሰዎች አዘጋጅቶታል። እንደገና የኢማን ምክትል ዳይሬክተር ያስረዳሉ። ሙሉ ለሙሉ ፈርሶ ነው የተሰራው። የግድግዳው ቋሚ ብቻ ሲቀር ሁሉ ነገር ፈርሶ እንደገና ዛይን ወጥቶለት ተገንብቷል። አስር የመኖሪያ ቤቶች ወይም አፓርትመንቶች ያሉት ይህ መንደር እንደ ሻባዝ ላሉ ሰዎች የመሸጋገሪያ ቤት ሆኖ እያገለገለ ነው። ሻባዝ እንዲህ በማለት ያመሰግናል። ጋቢና ፌ ከአሜሪካ ድምጽ ዋሽንግተን ዲሲ ላይ ተጠናቀቀ። የምሰናበትሩ ኤደን ገረሞኔኝ ተናደሩ